ሬዲዮ ጣቢያ ነው። ምሬት አዋጆ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። ስድስት ወሩ በትክክል ጥር 13 ያርቃል። የፌዴራል አቃቤ ሕግ የሕዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ቱሉ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የምህረት አዋጁን የተመለከተ ላይ ነበር አስተያየት ሰጠው አድማጮች። የፌዴሬሽን ምክር ቤትና የሕገ መንግሥት አጣሪ ጉባኤም ገለልተኛም ነጻም አይደሉም ተባሉ የሚለው ደግሞ በመጽሔት ከምናቀርባቸው ዝርዝሮች ውስጥ አንዱ ነው። አሁን ደግሞ የዛሬ ዋና ዋና ዜናዎች እናሰማችሁ። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዚዳንትነት የሚወታደሩ ሰዎችና ረዳቶቻቸው ገልጸዋል። ሰሜን ኮሪያ ኒውክሌር መሳሪያን እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆምበት በአሁኑ ወቅት ዋሽንግተንንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰው መብት አያያዝ መሆኑ እየተገለጸ ነው። ሐሙስ ታህሳስ 11 2011 ዓ ም ጤና ይስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አረኝ ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዝዳንትነት የሚወዳደሩ ሰዎችና ረዳቶቻቸው ገልጸዋል። አንድ ለፕሬዝዳንትነት የሚወዳደሩ ተቃዋሚ በመጪው እሁድ እንዲካሄድ ታቅዶ የነበረው ምርጫ ለአውሮፓ አቆጣጠር ታኅሳስ 30 ቀን ይካሄዳል ሲሉ በአሜሪካ ድምፅ ሬዲዮ ለሚገኘው የፈረንሳይኛ አገልግሎት ተናግረዋል። ሮይተርስ የዜና አገልግሎት ደግሞ አንድ ከፍተኛ የፕሬዝደንት ጆዜፍ ካቢላ አማካሪ ምርጫው ታህሳስ ሰላሳ ቀን ይካሄዳል ማለታቸውን ዘግቧል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫው ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለሥልጣን ኮርኔሊ ናንጋ ተናግረው ነበር። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ነው ሲሉም ተናግረው ነበር። የዋይት ሀውስ ቤተ መንግስት፣ ራሱን እስላማዊ መንግስት ነኝ ብሎ በሚጠራው በሶሪያው አሸባሪ ቡድን ላይ ድል ተቀዳጅቻለሁ ያለበት ምክንያት በዝርዝር ሳያቀርብ የዩናይትድ ስቴትስ ወታደሮችን ወደ ሀገራቸው ለመመለስ የደረሰበትን ውሳኔ እየተከላከለ ነው። ጄፍ ካስተር ዘግቦበታል። ሰለሞን ክፍሌ ዝርዝሩን ይዟል። በሶሪያ ድል ተቀዳጅተናል የሚለው የትላንቱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የትዊተር መግለጫ አንዳንድ የመከላከያና ዲፕሎማሲ ባለሥልጣናትን እንዲሁም የምክር ቤት አባላቱን ያስደነገጠ ይመስላል። ፕሬዚደንቱ ድንገት ሳይታሰብ ያወጡት ይህ መግለጫ በርካታ ጥያቄዎችን በማስነሳቱም የዋይት ሃውስና መከላከያ ሚኒስቴር ባለሥልጣናት የፕሬዝደንቱን የትዊተር መልእክት ለማብራራትና የራሳቸውንም መግለጫዎች ለማውጣት አስገድዷቸዋል። ምክትል ፕሬዚደንት ማይክ ፔንስ በውሳኔው ላይ ለመነጋገር ከመከላከያ ሚኒስትሩ ጂም ማቲስ ጋር ተገናኝተዋል። የፔንታገን ቃል አቀባይ ዳነ ዋይት ስለ ሁኔታው ሲናገሩ የኅብረት ኃይሉ እስላማዊ መንግሥት ነኝ በሚለው ነውጠኛ ቡድን ተዋጊዎች የተያዙ ግዛቶችን ነጻ ቢያወጣም በቡድኑ ላይ እየተካሄደ ያለው ዘመቻ ግን ሙሉ በሙሉ አልተጠናቀቀም ብለዋል። ትላንት ከመሸም ፕሬዚደንት ትራምፕ የቪዲዮ መግለጫ አውጥተዋል። We've beaten them and we've beaten them badly. We've taken back the land and now it's time for our troops to come back home. አሸንፈናቸዋል፣ በብርቱ ደቁሰናቸዋል። ይዘዋቸው ከቆዩ ግዛቶች አስወጥተን እኛ ተቆጣጥረናል። ስለዚህም አሁን ወታደሮቻችን ወደ ሀገራቸው የሚመለሱበት ጊዜ ነው። ፕሬዝደንት ትራምፕ የደረሱበት ውሳኔ ከምክር ቤቱ የሪፐብሊካንና ዲሞክራቲክ ፓርቲ አባላት ትችት አስነስቷል። የፕሬዝደንቱ ወዳጅ ሪፐብሊካኑ ሴናተር ሊንሲ ግራም በውሳኔው ግራ መጋባታቸውን አስረድተዋል። የሶሪያውን አይሲስ አሸንፈናል ለሚሉ ወገኖች ያለኝ መልስ ተሳስተዋል። ተጎድተዋል፣ እንጂ ጨርሶ አላበቃላቸውም የሚል ነው። አሸባሪዎቹ እንዲዳከሙ ተደርጓል። አይሲስን አስመልክቶ የምንከተለውን ፖሊሲ በመቀየራቸው ፕሬዚደንቱን በጣም አመሰግናለሁ። ሶርያና ኢራቅ ውስጥ ተሸንፈዋል የሚለው አቀራረብ ግን አይዋጥልኝም። በህብረቱ የዩናይትድ ስቴትስ መልእክተኛ ብሬት ማክገርክ ባለፈው ሳምንት ሲናገሩ ሶሪያ ውስጥ በአይሲስ ተይዞ የቀረውን የመጨረሻውን አንድ መቶኛ ግዛት ሙሉ በሙሉ ነጻ ለማውጣት ወራት ሊፈጅ ይችላል ማለታቸው ይታወሳል። መላ አሜሪካውያን ወታደሮች ከሶሪያ መውጣት ይጀምራሉ የሚለው ፕሬዚደንት ዶናልድ ትራምፕ በትዊተር ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ ተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያ መሪ ባሻር አልአሳድ እያባበሏቸው ያሉት ከእነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በኩርዶች የሚመሩት የሶሪያ ዲሞክራሲያዊ ኃይሎች ትላንት ያወጡት መግለጫ የዩናይትድ ስቴትስ ወታደሮች መውጣት እስላማዊ መንግስት ነኝ የሚለው ቡድን መልሶ እንዲያንሰራራ ያደርጋል ብለዋል። ሩሲያ በበኩሏ ትራምፕ ባለፈው ረቡዕ ያስታወቁትን ውሳኔ በአዎንታዊ መንፈስ ተቀብላለች። ሶሪያ ውስጥ ያለው ቀውስ የፖለቲካ መፍትሄ እንዲያገኝ ያመቻቻል ብላለች። በየሀገሮቻቸው ሳሉ በቤት ውስጥ በህይወት ተጋሪዎቻቸው በሚደርስባቸው ጥቃት አሊያም በወንጀለኛ ቡድኖች በሚቃጣባቸው ጥቃት የሚቃጣባቸውን ጥቃት ሸሽተው ለሚሰደዱ ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰረዘው። ባለፈው ሰኔ ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ሳቢያ ተሰዳ ትገኝበት ወይም ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቤ ሕግ ጄፍ ሴሽንስ በጉዳዩ ጣልቃ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይል ጥቃት በደል በደል ሳቢያ ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም ትዕዛዝ አስተላልፈው ነበር። የዩናይት ስቴትስ የወረዳ ፍርድ ቤት ዳኛ ኤሜት ሰለቫን ታዲያ የዩናይት ስቴትስ የፍልሰት ሕግን ይጥሳል ወይም ይተላለፋል ሲሉ በቋሚነት ሰርዘውታል። ሰሜን ኮሪያ ኒክሌር መሳሪያ እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆመበት በአሁኑ ወቅት ዋሽንግተንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰብአዊ መብት አያያዝ መሆኑ እየተገለጸ ነው። ሰሜን ኮሪያ በዓለም ደረጃ አስከፊ የሰብአዊ መብት አያያዝ አላቸው ከሚባሉት ሀገሮች አንዷ ናት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው ዓመት ባወጣው ዘገባ የሰሜን ኮሪያ የሰብአዊ መብት ረገጣን ዓይን ያወጣ ብሎት ነበር። ሰሜን ኮሪያ በበኩሏ የፖለቲካ ስርዓቷን ለመገልበጥ የተጠነሰሰ ሴራ ነው በማለት እንዲህ አይነቱን ነቀፌታ አልቀበልም ስትል ቆይታለች። የትራምፕ አስተዳደር ሩሲያ በዩናይት ስቴትስ የምርጫ ሂደት ውስጥ ጣልቃ በመግባቷ ሳቢያ በሩሲያ ባለስልጣናት ላይ በአገሪቱ ተቋማት ላይ ጭምር ተጨማሪ ማዕቀቦችን መጣሉን ቀጥሏል። የዩናይት ስቴትስ ግምጃ ቤት ከይሲ ተግባር ሲል አስተያየት አክሏል። የተጣሉት ማዕቀቦች ብሪታንያ ውስጥ የቀድሞውን የሩሲያ ሰላይና ሴት ልጃቸውን በመርዝ ለመግደል የተደረገ የተባለውን ሙከራ ያካትታል። በመጨረሻም ሁለት የሆንዱራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቱዋና በተባለችው የድንበር ከተማ ሞተው ተገኝተዋል። አቃቢያን ሕግ ባወጣው መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያና በሌሎች ክሶች ተጠርጥረው ተይዘዋል። ማቾቹ የ16ና የ17 ዓመት ዕድሜ ወጣቶች ሳይሆኑ እንዳልቀረ መግለጫው ጠቁመዋል። ልጆቹ ከመጠለያ ሰፈር ወጥተው መንገድ ላይ ሲሄዱ ሌቦች የሚመስሉ ሰዎች እንደቀረቧቸውና አንደኛው ከእነሱ ጋር የነበረ ልጅ ጉዳት ቢደርስበትም እንዳመለጠ የሁለቱ ልጆች አስከሬኖች ግን ታንቀውና በስለት ተወግተው እንደተገኙ መግለጫው ገልጿል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አቀናባሪያችን ሻውጋ ቻንግ እንዲሁም ብርሃን ኃይሉ ናቸው። አስተናጋጆች አሉላ ከበደና አዳነች ተሳየነን መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን። ኢትዮጵያ ስፔስ ፖሊሲ ተዘጋጅቶ ይጠርቃል። ደግሞ አሁን በቅርቡ ጊዜ ኢትዮጵያ ሚኒስትር በለውጥ ነው፣ በርካታ ነገሮች ለውጥ እያደረገ ስለጣ ቤትዳሽ እያደገረ ስለሆነ ሬዲነን የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። ኢትዮጵያ በጠፈር ምርሃ ግብሯ ውስጥ የግል ሀብትና ተሳትፎን የውጭ መዋለ ነዋይና እውቀት ታስገባ ይሆን ለሚለው ጥያቄ ዶክተር ሰለሞን በላይ የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው የሰጡትን አስተያየት ነው የተከታተላችሁት። በሳይንስና ቴክኖሎጂ ዝግጅታችን ይመለሳሉ። አሁን ወደ ቀዳሚው የዕለቱ አብዮነስ በኢትዮጵያ የታወጀው የምህረት አዋጅ የጊዜ ገደብ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀረበ። የፌዴራል አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ለአሜሪካ ድምፅ በሰጡት ገለጻ እንዳስረዱት በውጭ ሀገሮች የሚገኙ ኢትዮጵያውያንም በአካል መጥተው ሳያስፈልጋቸው ቅጽ መሙላትና ሰርቲፊኬት መውሰድ ይችላሉ ብለዋል። አቶ ዝናቡ ቱኑን ያነጋገረችው ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እየተጠናቀቀ መሆኑን በማብራራት ይጀምራሉ። ምሬት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። ስድስት ወር ያህል ነው የምለው ና አሁን ስድስት ወሩ እያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው። በትክክል ጥር 13 ያልቃል ኮምፕሊትሊ። ከዛ በኋላ ዋጋ የለውም አዋጁ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት? ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ። እስከ ዛሬው አሁን ስጭ ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ ስምንት መቶ ሰው የሚሆን የአዋጁ ተጠቃሚ ሆነው ሰርተፍኬት የወሰደበት ሁኔታ ነው አለ። ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው ኢንተርኔት ሊሆን ይችላል በተለያየ መንገድ የእናንተን ድረገጽ በመጎብኘት ወሰዱ በዛም ይታወቃለ ይታወቃል ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ እምረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ ከዚህ ጋር ተያይዞ ምንም አይነት የታራሚዎች የሉንም ማለት ነው ሌላው እዙ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ፣ ወደ 317 በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ ሆኖ በማረሚያ በተለያዩ ወንጀሎች ተከስቶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለው። በማረሚያ ቤት ውስጥ ሆኖ ጉዳያቸው ሲከታተሉ የነበሩት አካላቶች ብቻ ናቸው፣ የቀድሞ 162። ሌላው ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያውያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ስጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ። ኢንተርኔት ማለት ነው? ኢንተርኔት አዎ፣ በኢንተርኔት ያስቀመጡ ነው። ወደ እናንተ ድረገጽ ገብተው ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የመሬት አዋጁን ሰርቲፊኬት እንዲወስድ የተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ድረስ ወደ 800 ሰው የዚህ የመሬት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻው ቀነ ገደብም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው። ግምቶች አሏችሁ እናንተ ለምሳ ለምሳሌ ምናልባት ይህን ያህል ሰው ነው፣ ጉዳዩ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ? አቶ ዝናቡ ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስላያሉ ወይም የፍርድ ውሳኔ ያላገኙም ስላሉ እነዚዎቹ በርካታዎቹ ናቸው የሚሆኑት ብሎ ይታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በሀይል በጉልበት መፍታቸውን ለመመለስ የሚያደርጉት ጥረቶች አሉ። እነዚዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካቶቹ ይሆናሉ ተብሎ ይጠበቃል። በአጠቃላይ አዋጅ ውስጥ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚለን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው። ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል? ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነ ኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው። ለምሳሌ አንዳንዶች በዘጠና ሰባት ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቢ ህግ በፈለገው ጊዜ ሊያንቀሳቅሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ እነዚህን ሁሉ ይመለከታቸዋል ይ እዚህ አዋጁ ላይ በቦልድ ያስቀመጠው ምንድ ነው ከግንቦት ሰላሳ በፊት ያሉት በተቀመጡት በአዋጁ በተቀመጠው ሁለት ሺ አስር በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ምለው ሌላ የለያቸው ነገር የለም ማለት። ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለው ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል። የክስ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል። ክሳቸው የተቋረጠ የሚል አያስቀምጥም አዋጁ ላይ ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህ ነው የሚያመላክተው። ምን ለማለት ፈልጌ ነው፣ አቶ ዘናቡ፣ ለምሳሌ የክስ መዝገቡ ተቋርጧ ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቢ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምሕረት አይደለም ይሄ የሚባል ነገር አለ። በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለው ምንም እዛ ላይ የሚያወራ ነገር አለው። የሚጠረጠር የሚፈለግ ዘንድ ምርመራ የተጀመረበት ዘንድ ደግሞ ውሳኔ ያገኙት ግለሰቦች የሚመለከት ነው አዋጁ ላይ ቦልድ ላይ እዛ ነው የሚያስቀምጠው። ክስ የተቋረጠባቸው ከሆነ ተቋርጧል። ኦልሬዲ ምንም የምትፈልገውም አይደለም የምትፈልገውም አይደለም። ስለዚህ ቦልድ ላይ አዋጁ ላይ የሚያስቀምጠው ይሄ አዋጅ ቁጥር 1096 2010 የሚያስቀምጠው እየተፈለጉ ያሉ ምርመራ የሚደረግ በምርመራ ላይ ያለ መዝገብ በምርመራ ላይ ያለ መዝገብ ዘን ውሳኔ ያገኙትን ብቻ ነው የሚያመለክተው ማለት ነው አንድ ሰው ግን ካለመሙላት ቢሞላ ይሻላል። ላይ አይፈለግም ብሎ ጽህፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈለግ ምችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ ምን ቢያደርግ ትመክራላችሁ? እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል፣ እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽሜ ያለው ክሱን ያውቃለው ክስ ኦልሬዲ ክስ ተመስረውበትም ሊሆን ይችላል፣ ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል፣ ወይንም ደግሞ በሆነ አጋጣሚ ተይዞም ተፍቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ እኔ አድቫይዝ የማደርገው ይህኛው የምህረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹን መዘገባሉ፣ ግን እያጣረን እያጣረን ትክክለኞቹን ሰርተፍኬት እያዘጋጀን፣ እየደወልን፣ በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው ነው ክፍት፣ አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው። እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃ ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው ማመልከቻ ቅጽ አለ፣ ማመልከቻ ቅጽ አለ፣ ድረገጻችን አለ፣ በድረገጻችን ውስጥ መግባት ይችላል። ይህም ዩ ኤፍኤጂ ወይም ፎግ ዶት ጂኦቪ ዶት ኢቲ በሚል ይገቡ ይገቡነ በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለው ማመልከቻ ቅጾች አሉ በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የሚጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይህን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንድሞሉ ሀገር ውስጥ ያሉ ተወካዮቻቸው ሀገር ውስጥ ያሉ ተወካዮቻቸው ይህን ማድረግ ይችላሉ። በጣም ቀላል ነው። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜዎት፣ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። ነው የፌዴሬሽን ምክር ቤትና የህገ መንግስት አጣሪ ጉባኤ ገለልተኛም ነጻም አይደለም ይላል። የህገ መንግስት ፍርድ ቤት ማቋቋም ለዚህ ችግር ትልቅ መፍትሄ እንደሆነ ተገለጸ የሚለው መንደርደሪያ ይህን ለማድረግ ግን አንዳንድ ህገ መንግስቱ የህገ መንግስቱን ድንጋጌዎች ማሻሻል የግድ መሆኑን አንድ የህግ ተመራማሪ መናገራቸውን ገልጾ መለስካቸው አመሃ ተከታዩን አጠናቅረዋል። የኢትዮጵያ የህግ ባለሙያዎች ማህበር ትናንት የኢትዮጵያ ህገ መንግስት አተረጓጎም ስርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ በህግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የህገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት 2 ዓመታት ውስጥ አከናውኗቸኋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የሕገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች ሦስት ሺህ ብቻ ናቸው። ከእነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። አንድ ሺህ ስድስት መቶ የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ። አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙም ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ የፌዴሬሽን ምክር ቤትን ይሄንን መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው እና እነዚህ ደግሞ ህግ አውጪ ውስጥ ነበሩ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ፣ እነሱ ያወጡትን ህግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም። ሌላው ደግሞ በዓመት ሁለት ጊዜ ብቻ መሰብሰቡ ይህን አካል በቂ ሥራ ለመሥራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የሕግ የበላይነት ማረጋገጫ አንዱ መሳሪያ ለሆነው አካል እውን መሆን ምን መፍትሄ አለ የሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል። እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ሕገ መንግሥቱን ማሻሻል ነው። የኢትዮጵያ የሕግ ባለሙያዎች ማኅበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው? ዓላማውስ ምንድን ነው? የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅረቤላቸው ነበረ። ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ ያስፈልገው እንደሆነ አያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላም የህገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይሄም እንደ አንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች ህግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም፣ ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ላይ ይነሳሉ፣ ይካሄዳሉ የሚል ግምታል። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል። ማህበሩ ተጨማሪ ግብ እንዳለውና ይህ ፕሮግራም የተከናወነው በቅድ እንደሆነ አቶ አበራ አስረድተዋል። ይሄ አሁን የጥናት ጽሑፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከሕገ መንግሥት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ወደ ሲመለሱ ወደሚመለከቶቻቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጠር ያለውን ክፍል ዋና ዋና ቁልፍ ጉዳዮች ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነታል። ባለፉት አያሌ ዓመታት ህገ መንግስታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንንም ሆነ የግለሰብን ህገ መንግሥታዊ መብቶች የሚጫኑና የተዛቡ ውሳኔዎች ሲሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በአምቦ ዩኒቨርሲቲ አማራና ኦሮሞ ተወላጆች መካከል የተካሄደውን የእርቅ ስነ ስርዓት ይመለከታል። በስነ ስርዓቱ የታደሙት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ገብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከሰቶ የነበረውን ግጭት ለማርገብ የተደረገው ጥረት እንዳስደሰታቸው ተማሪዎች ተናግረዋል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት አሳስ ሁለት 2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለም እና አንድ ሆነን ሰላማችንን እንጠብቅ ብለዋል። በእርቅ ስነስርዓቱ ላይ አዳራሹም ሞልተው የነበሩ ተማሪዎች ከቤተሰብ ተለይተውና ሩቅ ተጉዘው ራሳቸውንም ሆነ ቤተሰባቸውን ብሎም ለሀገራቸው አለኝታ ለመሆን ትልቅ የቤት ስራ ከፊት ለፊታቸው ለተደቀነ የዩኒቨርሲቲ ተማሪዎችን ምን ያጋጫቸዋል ያሰኛል። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክት ኮዝ የመጣበትን ነው ያውቁ መደረግ እንደሌለበት። አብዱራህማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። እኛ የዚህ እኩይ አላማ መጠቀሚያ መሆን የለብንም ይላል። ድሬ ማሪ ታሲሰኒ ኦፊት አመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን። ሴራ ግጭቱ ባደረሰብን ጉዳት የትምህርት ጊዜያችን አልፎብናል። መድረስ የነበረብንን የትምህርት ክፍለ ጊዜ ላይም አልደረስንም። በስነ ልቦናም ሆነ በአካል ተጎድተናል። ተማሪ ይተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሀሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል። ገማ በርኖታ ኑ ደርቤራ ግጭት ሲቀሰቀስ ተጎጂ የሚሆኑ አካላት እንዳሉ ይታወቃል። በዚህ ጉዳት ላይ ጉዳይ ላይ ለመስራት ተግባብተናል። ያለፈው ስህተት እንዳለ ሆኖም አንድነታችን እናጠናክረን እርስ በርሳችን ተደማምጠን ምሁራን የሚነግሩንን ታላላቆቻችን የሚመክሩንን በመደማመጥ ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን። ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለው እና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። በእርቅ ስነስርዓቱ ላይ አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች። በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት በሳይባባስ በፊት ተማሪዎች በመግባባትና እርቅም በመፍጠር ፍቅርን እና በማንገስ አብሮ ይህ እንትን እያሉ ነው እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል። መከባበርን ና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳ ሰላም ከሌለ መማር አይቻልም እና ያንን መማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት ና የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቅሮ እንደነበርም ጠይቀናቸዋል። የዛሬ ሳምንት የደሞ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህግ በጣም ያማረ ውብ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባይ መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና የዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ፣ ነው የዛሬ ሳምንቱ ግን በጣም በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው እራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። ህርክ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው። ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ የፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። ወደ በፊት ለፊት እንዲወጡ ጠየኳቸው። እንዳልኳቸው ወጡ። ከወጡ በኋላ ተቀላቅለው እንድሰለፉ አይደለም። ከዛ ታዳሚዎችም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ ማን አማራ እንደሆነ ማን ትግሬ፣ ጉራጌ፣ ሌላ ብሔር እንደሆነ የሚለይልኝ ብዬ ጠየኩ? ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየኳቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆም መለየት ያቅጠናል ወይ? ቢያንስ ኢትዮጵያዊ ያለመሆኑ መለየት ያቅጠናል ወይ የሚል ጥያቄ ጠየኳቸው። ሁሉም በአንድ ድምፅ አያግጠንም አሉ። ስለዚህ የምን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠራግበን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላልፍ፣ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ድን እኔ አብሬያቸው ሄጄ ምግብ በላን። ተለያዩን በዛ መልኩ ተረስመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው። ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይዋክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ። ናኮር መልካን እናመሰግናለን። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳኒ ፍሳ አየንን። አሁን ሁለተኛው አጋማሽ ፕሮግራማችን ተጀምሯል። ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረ ሰናይ ተቋም ከልምናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰን ተገብጠን ተጋብዘን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራእይ ማሰልጠኛ ተቋም ተፈናቅለው ባህር ዳር ከተማ የመጡ ወጣቶች ገለጡ። ከወጣን በኋላ ከአንድ ወር በላይ ሆነናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልገንም በሙሉ እንዲሟላለን ትእዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉ ነው ሲሉም ያማራሉ። የባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘላቂነት ለማቋቋም የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶች ው ዳረገን ያሉት የመከላከያና ብረታብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ሌላ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምፅ ዘጋቢ በሰጡት ቃል ወጣቶቹ በእርሻና ተፈጥሯዊ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርና ልማት እንዲገቡ ጥረት ቢደረግም ልማቱ በመዘግየቱ ግን ሊበተኑ ችለዋል ይላሉ። አስቴር ምስጋናው ናት ያጠናቀረችው። እነሆ ዝርዝሩ ነው። ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ሲራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሎ ሀይሉ ከዚህ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ሙሉ የተደረገው። ጎዳና ላይ የሚኖሩ ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይህ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሴሲንግ ኢንዱስትሪ ተቀይረዋል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ መል ብዙ ወጣት አልቀዋል። ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል። እኔ ከአዲስ አበባ ንሄድኩት ታፍሼ ነው። ከአዲስ አበባ ወደ አፋር ሄድ ነው፣ ሌሊት ነው ነው ሲነጋ፣ እዛ ላይ በምንደርስበት ሰዓት ልብስ ተወልቅ ያለሽ፣ ፀጉርሽን ትላጭ ያለሽ ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በብርጌድ በመከፋፈል ምዝገባ አለ። ምዝገበው ምን የሚል ነበረ ፎርሙ ጎዳና ላይ ስንት ዓመት ቆይተሀል አልቆየውም፣ በምትይበሳ ዱላ ነበረ? እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ ዓመት ብዬ ተመዝግቤያለሁ። ቄስ ሁላ ይሄዳል ቄስ መምህር። ለምሳሌ እኔን ሀይ ስኩል ያስተማረኝ መምህር ታፍሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርገ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው፣ አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን። በአዲስ ራእይ ማሰልጠኛ ተቋም የነበሩ አንድ መቶ ስልሳ ሶስት ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ። የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጧት ላይ ትምህርት እስከምንገባ 50 እና ከዛ በላይ የሆነ ድንጋይ ስንሸከም ነበር። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጥጣት ስላለብን ወደ 8 እና ሰባት ኪሎ ሜትር አካባቢ አስቢው እንግዲህ የአሁን ለወጣት ተረባር በቆፍሮ ውሃ እንዲገባለት አድርጓል። ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራዕይ ማሰልጠኛ ማዕከል ነው የሚለው የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ። ባይጥምሽም፣ ትበያለሽ። ስራ ካልሰራሽም ትደበደብ ያለሽ፣ ብቻሽን ስትቀመጭም ትደበደብ ያለሽ። በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ አስራ ሰባት ሺህ ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው ሶስት ሺ አንድ መቶ ብቻ ነን ይላል ወጣት ጌታቸው። አስር ወር ለተከታታይ ስልጠና ወስደናል፣ ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰር ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17 ሺህ ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንትን የመጣነ ሶስት ሺህ አንድ መቶ ሰላሳ ሰው ነው። በየክልሉ ይበታል። ያኛው ሰው ወዴት ሄደ? ወዴት ይሂድ ወዴት ይሂድ አይታወቅም። ለምን ተመርቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት የአገር መጣ። እኔ ኮሚቴ ነኝ፣ በነገራችን ላይ ከሄድኩ ጀምሬ የማእከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም አያቀኝም አያቁኝም። የአረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጥ አመልጣለ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ። አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ ሲያጭዱ መጨረሻ ላይ ሶስት ሰዓት የጀመረ ጦርነት አስራ አንድ ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ ሁለት ኩንታል ጫማ ነው የመጣ። ብሄር ተኮርም ነበረው፣ በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው። ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣነው አምስት መቶ ሰባ ሶስት ወጣቶች ስንሆን በችግር ምክንያት ተበታትነን አሁን አንድ መቶ ስልሳ ሶስት ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን። አስፈላጊው እርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም፣ ይላሉ ወጣቶቹ። እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲ ለዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት፣ ክልሉ አንረብሽም፣ አንጠይቅም፣ የሚቀበለንም ካጣን ችግር የለውም ዝም ብለን እናድር እና በመነገው እንጠይቃለን። አንድ እንዳትነጋገሩ ተባልን። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ ያንዳንዳችን ደብዳቤ ተጽፎ፣ ድብዳቤ ከፌደራል መንግስት ማለት ነው ከአቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል። ይፈጸም ብሎ የበታች አካላት ነው አልፈጽምልን። ያው ታች ያለው አመራር ላይ ትልቅ የሆነ ችግር አለ። ከክልላችን መንግስት ጋር ግን ምንም ችግር የለም። ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረጉ። ጥቃቅን አነስተኛ በየ ክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበረ ፈልገን የነበር ወደ ስራ ለመግባት ፈቃደኛ ያልሆኑ በየተቋም ስንዞር የነሱ ማዕከል የነሱ የመረጧቸው ኮሚቴዎች ከእኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለ እና ከተማ አስተዳደሩ ቀለብ ለነዚህ ለመቶ ስልሳ አምስቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። ስልሳ ሺህ ብር የፌዴራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ይህ ስልሳ ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ አልተደረገም። እስካሁን አልገባ የእነሱን ጥያቄያቸው ይሄ ነው። እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦልሬዲ ፌዴራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። ይህ ስልሳ ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ከአቶ ላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይህን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይህን የጠለፋ ዋስትና ማን ኃላፊነቱን ይውሰድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው። ወጣቶቹ ቀደም ብለው ወዳነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳይ የእርዳታ ና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛ ና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ምስጋናን ለዘገባው እናመሰግናለን። አድማጮች አሁን ውይይት ነው፣ ምር ውይይት ነው። የውይይቱ አዘጋጅና አቅራቢዎች አሉላ ከበንና አዲሱ አበበ ናቸው። አሉላ እንግዲህ መንደርደሪያውን ታሰማል። አመሰግናለሁ አዳነች። ወይዘሮ የትናየት እሳቱ የገንዘብ አያያዝ አማካሪ ባለሙያ ናቸው እንግዳችን፣ እንዳልሽው በእሁዱ የመጽሔት ፕሮግራም ያስተናገድ ነው ቀዳሚ ክፍል በቴሌቪዥን የተደረገ ውይይት ነው። ለሬዲዮ አምጥተን የምንነጋገረው የፊታችንን የአውሮፓውያን ገናንና አዲስ ዓመትን ጨምሮ ጊዜው በዚህ በዩናይት ስቴትስ የበዓል ሰሞን እንደመሆኑ፣ በዚህ ክፍል ውይይታችን ታዲያ ይበልጡን በዓልና አስታከው ስለሚኖሩ ወጪዎች የቤት ግዢና ሙያቸውን የሚመለከቱ ጉዳዮች እንነጋገራለን። ባለፈው ሳምንት ውይይታችን መገባደጃ እልባት ባደረግንበት ነው የምንደረደረው። የእለት ተእለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጫቸውን እንዴት ይይዛሉ? ምናልባትም መጪዎቹን ተደራራቢ በዓላት ማስታከሻ፣ ቅድም ጠቀስ አድርገሻል። ምን አይነት ነገሮችን ማሰብ አለባቸው? ውጭ ሲኖር እንደ ባህሉ እንደ ሀገሩ ነውና እነኚህን በዓሎች ለማክበር ከቤተሰብ ጋር የሚያደርጉት አለ፣ ከወዳጅ ዘመድ ጋር የሚያደርጉት አለ፣ የስጦታ ጉዳዮች አሉ። መደረግ ያለበትን እንደ አቅም አድርገው ነገር ግን ቅድም ያልሽውን አይነት ከበድ ያለ እዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋል ና ምንድን ነው ምትመክሪው? እኔም በመክረው ወደ አሜሪካን ፋይናንሻል ሰርቪስ ኢንዱስትሪዎች ጠጋ ብሎ ምን ምን ፕሮዳክቶች አሉ ብሎ ሰው ማየት አለበት። ለምሳሌ መስጠት ከሚፈልገው በላይ መስጠት እንዲችል ማድረግ ይችላል። አንድ ሰው በራሱ ምክንያቱም ገንዘብን ባለፈው ኢንተርቪዋችን መታዋወቂያችን ላይ እንዳነሳሁት ዋረን በፌት አርባ ዶላርን አምስት ሚሊዮን ዳላር ያደረሰበት ሜተድ ለሁሉም ሰው አቬለብል ነው። ለማንም ሰው ማንም መጠቀም ይችላል ና ያንን የት ነው የምናገኘው? ብለው ጥያቄ ካላቸው ለምሳሌ እንደተለመደው ሁልጊዜ መደወል ይችላሉ። ግን እነዚህ ከታክስ ነጻ የሆኑ እጥፍ ድርብ ወለድ አቶ አዲሱ፣ በዚህ አጋጣሚ አመሰግናለሁ። እጥፍ ድርብ ወለድ የምትለውን ኮምፓውንድ ኢንትረስትን ትርጉሟን የሚነግረኝ ሰው አጥቼ አንተ ነህ በቀደምነት፣ የገለጥክልኝ ከዛ ከዛን ቀን ጀምሮ እንድጠቀም እድሉን ሰጥተኛል። አመሰግናለሁ እና እጥፍ ድርብ ወለድ ሊመጣ የሚችልበት እና ይሄ የፋይናንሽል ሰርቪስ ፕሮዳክት በላይፍ ኢንሹራንስ ካምፓኒዎች በኩል ነው የሚገኘው ወለዱ በየአመቱ የታወቀ ፊክስድ ሳይሆን በስታክ ማርኬቱ ፐርፎርመንስ ነው የሚሄደው። ስታክ ማርኬቱ ከፍ ሲል አንተም ታገኛለ። ስታክ ማርኬቱ ግን ሲወድቅ፣ የሽያጭ ገበያው ሲወድቅ አንተ እንዳታጣ ሎክ የሚያደርግ ቆልፎ የሚይዝ እንትን አለው ባህር ያለው የፕሮዳክቱ እና ያንን ፕሮዳክት በሚጠቀሙበት ጊዜ አሁን ባለፈው አመት ለምሳሌ 19.4% ነው የሰራ ነው ወለድ ለገንዘባችን ምላሽ ያገኘ ነው ማለት ነው። እጥፍ ድርብ ደግሞ አሁን ይቀጥላል ማለት ነው በሚመጣው በሚቀጥለው አመት እና ይሄን መሰል ነገር በሚጠቀሙበት ጊዜ አንደኛ ወለድ ማግኘቱ ብቻ አይደለም። በዚህ በላይፍ ኢንሹራንስ ፕሮዳክት ውስጥ ለምሳሌ ሞታችን እዛ ውስጥ ነው ያለው፣ ጡረታችን እዛ ውስጥ ነው ያለው እና ደግሞ የተለያዩ አይነት በሽታዎች ሲመጡ ለምሳሌ ተርሚናል ኤልነስ ብለው የሚሉት ከካንሰር ጋር የተያያዙ በሽታዎች ሲመጡ ስቴጃቸው፣ ደረጃቸው ሐኪሙ በሚጽፈው መሰረት ከዛ ከላይፍ ኢንሹራንስ ፕሮዳክት ውስጥ አውጥተ ሰው ሳታስቸግር ከምድር ልታልፍ የምትችልበትን እድል ነው የሚከፍተው። ከዛ ሌላ ክሮኒክ፣ እነዚህ ስር የሰደዱ በሽታዎች ሲመጡ እነሱ ሲመጡ ለምሳሌ አምስት መቶ ሺ ብር አንተ ላይፍ ኢንሹራንስ ከቨሬጅ ቢኖረ በየወሩ ለአራት አመት ከሁለት ወር አስር አስር ሺ ብር ይልኩልሃል። አስር ሺ ብር ሳትሰራ ቤት ሆነ በሽታህን እያዳመጥ የምታገኝ ከሆነ ጎረቤትም፣ ሌሎችም ሰዎች፣ እድርተኞችም፣ ማህበርተኞችም እንዲያዋጡልህ የማያስፈልግ ከሆነ እኮ ከርክብርህ ጋር ነው ያለህው ስቲል ራስህን ኢንዲፐንደንት ሆነ ራስህን ችለ ነው እያለፍኩ ያለሆን ያለውን ነገርና በአራት ዓመት ውስጥ እንደዛ አይነት በሽታ ያለበት ሰው ለምሳሌ ወይ ይድናል ወይም ወደ እውነተኛ ቦታ የመሄድ ጉዳይ ሊመጣ ስለሚችል እነዚህ ነገሮች በጣም በጣም ከራሳችን ከክብረታችን ጋር እንድንሄድ የሚያደርጉ ናቸው። ክሪቲካል ኢልነስና ኢንጁሪ ብለው ደግሞ የሚሉት አለ። በመኪና አደጋም አንድ ሰው መብራት ጥሶ ሊመታ ይችላል። በዛ ምክንያት ኮማ ውስጥ የሚገቡ ሰዎች አሉ። እንደነዚህ አይነት ነገር በሚያጋጥምበት ጊዜ ለምሳሌ ቤክራ ያለ ግሮሰሪ ያለ ልጆች አሉ፣ ሚስት አለች፣ ባል አለ። የደረሰበት አደጋው የደረሰበትን ሰው በእንደዚህ አይነት ነገሮች ልንጠግን እንችላለን። ከታክሱ ባሻገር ከዛ ውጭ ደግሞ አያሬስ የፈቀደው ስለሆነ በዓመት አንድ ጊዜ ደግሞ ጥቅሙ ሲገባቸው ደግሞ እንደገና የዓመት ወጪውን እዛ ላይ ማስገባት ማስቀመጥ የሚፈልጉትን አንድ ዛ ውስጥ እንዲያስገቡ የአንድ ጊዜ ብቻ የአንድ ዓመት ብቻ እንዲያስገቡ መንግስት ፈቅዷል። እና እንዲህ እንዲህ ያሉ ነገሮችን ተጠቅመን በሚመጣው ወለድ መዘርጋት ትችላለህ። እጅህን ማንም ሰው ቢሆን መስጠት ይወዳል። ግን አቅም ደግሞ ካልፈቀደ ውስጥህ እያዘነ ከምትኖር ሲስተሙ ተዘርግቶ እያለ ኑ ማንም ሰው አንስቶ ይውሰድ እየተባለ ወደ ኋላ ማለት ነው። ማወቅ፣ መጠየቅ፣ ማማከር መፍትሄ ይመስላል። ምናልባት እንደው ብዙዎች የሚፈተኑበትን ነገር ይህን አስተያየት አብረን እናንሳ። ምክር ፍለጋ መሄድ ወይም ሀሳብ እንዲሰጡ እዛ ስራ ውስጥ ያሉት ሰዎችን መጠየቅ አንዳንዴ የሚፈራው ሰዎቹ ማድረግ የሌለባቸውን ኢንሹራንስም ከሆነ መግዛት የሌለባቸውን ኢንሹራንስ እንዲገዙ ሊያደርጓቸው ይችላሉ። ከሰዎች የንግድ ስራ ጥቅም ጋር የሚያያዛለና፣ ያችን መንገድስ እንዴት ነው የሚያልፈው? አንድ ሰው ያላወቀ በእርግጥ አገሩ ደንቡ ስርዓቱ የሚፈቅደውን ነገር አውቆ ተረድቶ የሚበጀውን እንዲወስድ ይፈልጓል። ነገር ግን ደግሞ አላስፈላጊ ነገር ገንዘቡንም እንዳይወጣ ይፈልጋል። እውነት ነው። እሱ እንግዲህ እንዲህ አይነት ነገር በሚያጋጥምበት ጊዜ የሚሄዱበት ሰርቪስ ሰጩ በሙሉ አገልግሎት የሚሰጠው ሰው ምርጫዎችን እንዲሰጠው እሱን አይቻለሁ። በተለያየ ስቴት ላይ ይሄንን ላይሰንሴን በየስቴቱ አክቲቬት ስላደረግኩት ስለምጠቀምበት፣ አንዳንድ ጊዜ ለሴሚናር፣ አንዳንድ ጊዜ ለተለያዩ ምክንያቶች ይሄዳለሁኝ። የተለያየ ቦታ ሰዎች ይህን መስራት እንፈልጋለን ሲሉ ለማስተማር ለምናምን ሲሄድ አንዳንዱ ቦታ ላይ የሚገርምህ ነገር ይሄ ነው ያለው። በቃ ይሄን ፈርም ውሰድ ምን እኔን አታምነኝ ምናምን የሚባል ንግግር አለ። የባህላችን እና እንደዛ ሆኖ የተሰሩባቸው ከተሞች ስለነበሩ በዛ ምክንያት ሰዎች አንዳንድ ጊዜ ጥሩ የሆነን ነገር ፈርተው እንዲሸሹ የሚያደርግ ነገር አለ። ስለዚህ ማንኛውም ሰው ሰርቪስ ሊጠቀመ እኔም ጋ ይሆን ሌላው ጋር ሲሄድ ሌሎች ሰዎች ጋር ያለን ነገር ከሌኮ ጋር ሄጄ ወይም እዚኛው ኢንሹራንስ ካምፓኒ ሄጄ ይሄም ብሏል ከዚህ የተሻለ ላገኝ እችላለሁ ወይ ብሎ ቢያማርጥ መጨረሻ የተጣራውን መውሰድ ይችላል እና እኔ ሁልጊዜ የምላቸው ይሄ ይሄንን ይመስላል። ቁጥር ምንም የሚያስቸግር ነገር አይደለም። አንድ ብር አስር ብር የምትሆን ከሆነ ወልዳ እዛ ጋ ሴት ደግሞ አንድ ብር ሰባት ብር የምትሆን ከሆነ አንድ ብር አምስት ብር የምትሆን ከሆነ ይሄንን ከአምስት ብር ከሰባት ብር ከአስር ብር የቱ ይሻላል የሚለውን ምርጫ መምረጥ የሚችሉበት ነው። ቁጥር ታሪክ ስላልሆነ አያስቸግርም። የሚታይ ነገር ስለሆነ አስቡበትና ይህንን ደግሞ ኒዌር በቃ የምትፈልጉትን አድርጎ ጥያቄ ሲኖራችሁ የበለጠም እንኳን ካገኙ በዚህ ምክንያት የተሻለ አግኝቻለሁ ብላችሁ ብትሉኝ እኔንም ነው የምታሻሽሉኝ። እኔም ወገኖችን ማገልገል ማንኛውንም የሰው ፍጥረት ማገልገል ስፈልግ ጥሩ ነገር የምሰጥ ሰው መሆን ነው እንጂ ለገንዘብ ብዬ ሌላ የማይሆን ነገር መስጠት ስለማልፈልግ ጥሩ ካገኛችሁ ንገሩኝ። እኔም ወደዛ መሄድ ይችላሉ። ምክንያቱም ላይሰንሱ እኔ የግሌ ስራ ስለሆነ የትም ቦታ ጥሩ እቃ ያለበት ቦታ መሆን ነው የምፈልገው፣ የተሻለ ጥቅም የሚያስገኝ የተሻለ ጥቅም ያለበት እኔ ለማገለግላቸው ሰዎች ለነሱ በቃ እንደ ዘብቆሜ ዙሪያውን እየጠበቅኩኝ ማለፍ ነው የምፈልገው። በጥሩ ነገር ውስጥ አልፈው አድገው ቤተሰቦቻቸው ሁሉ ፋይናንሻሊ ፍሪ ሆነው ማየት ነው የምፈልገው። እንደው ይህን የገንዘቡን ጉዳይ በተመለከተ ጥሩ ነው አሉ ያነሳኋቸው ጥያቄዎች። እኔም አንድ ላንሳና ወደ ቤተሰብ ጉዳይ እንመልስ ይሻለን። አንድ ነገር እያሳየችኝ ነበረ ለማዘርስ ዴይ ልጆቿ አንደኛው ልጅ የኔ ጀግና አንቺ ነሽ የወርማ ሂሮ ብሎ የጻፈላትን። ወደዛ ከሜድ በፊት ግን ከቤቱ ጋር የተያያዘ ቤት ለመግዛት የሚፈልጉ ሰዎች አንቺ ጋር ይመጣሉ ለምክር። ብዙ ጊዜ እዚህ አካባቢ ከኛም ከኢትዮጵያውያን የምናየው ባልና ሚስት ቤት ሲገዙ፣ ሁለቱም ውል ውስጥ ስማቸው የማይገባበት ጊዜ አለ። አንድ ላይም በሚሆኑበት ጊዜ ደግሞ ምን ማድረግ እንዳለባቸው ይህን የተመለከተ ምክር ምን ያህል ትሰጫለች? ለምን ከዚህ ጋር የተያያዘ ብዙ ችግር እንሰማለን? ቀመሽ ምንት ያለሽ ምንት ነው? ሰዓታችን በመገባደዱ አዲሱ ላነሳቸው ጥያቄዎች መልስ አላሰማንም። አድማጮች መልሶቹ ይሰማሉ፣ ወይዘሮ የትና የትም ይመልሳሉ። ታዲያ ወይዘሮ የትና የትን ስናነጋግር አንቱ የሚለው እንዲቀር አንቺ እንዲባሉ በመፈለጋቸው ነው። ቃለ ምልልስ ውስጥ በዛ ዘይቤ የተከታተላችሁት በቪዲዮ የተካሄደውንም ሙሉ ቃለ ምልልስ በቅርቡ በድረገጻችንና በፌስቡክ እናወጣለን። ለአሁኑ እንግዳችን እናመሰግናለን። እግዜር ይስጥልን። ሳይንስና ህይወት ይቀርባል። ኢትዮጵያ የፊታችን መስከረም አምስት 2012 ዓ ም ኢትዮሳት ዋን ብላ የሰየመቻትን የመጀመሪያ ሳተላይቷን ወደ ህዋ ታመጥቃለች። ሳተላይቷን የመገንባቱ ሥራ እየተካሄደ መሆኑንና የፊታችን መጋቢት ውስጥ እንደሚጠናቀቅ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰሎሞን በላይ ባለፈው ዝግጅታችን ላይ ገልጸውልናል። ለመሆኑ የኢትዮጵያ የህዋ ሳይንስ ምርምርና ልማት የግል የውጭ ሀብትና እውቀትን ያሳትፋል ስለሆነ ሰሎሞን አባተ በሳይንስና ህይወት ዝግጅቱ ከዶክተር ሰሎሞን በላይ ጋር ተነጋግሮ ያጠናቀረው ዘገባ ተከታይ ክፍል ቀጥሎ ይቀርባል። በጣም ብዙ ሪኩዌስት አለው ይሄኛው። አንድ ፕሮጀክት ሲጀምር በአንድ ጊዜ ነው፣ በአንድ ላይ ነው የምትጨምረው የሚጨርሰው በሌላ ግን አውሮፓውያን ከአሜሪካ የተለያዩ ሀገሮች ይመጣል። ኢትዮጵያ ለስፔስ ምርምር ለስፔስ በጣም አመች ያደረች ገና ስፔስም ህዋን አልተጠቀምነው ኢትዮጵያ ስላልተጠቀምነ ብዙዎቹ አለ አንዳንዶቹ ጋራ አብረን ለመስራት አሁን ዝግጅት ላይ ግን ከፈረንሳይ እንደዚህ አብረን ለመስራት አንዳንድ ፕሮጀክቶችን ፍላጎት ጥናት እያጠናን ነው። ስለዚህ ዋናው ነገር የኢትዮጵያ ፍላጎት ላይ እና ፍላጎት ላይ ነው መሰረት እያደረግ ነው ያለ ነው እንጂ ብዙ ሀገሮች ፍላጎትን ያሳዩ ብዙ አሉ። በጋራ ምርምር እያካሄድን፣ አዋጭነት ጥናት እያካሄድን፣ የገንዘብ አፈላለግ ስራም እየሰራን ያልናቸው ነገሮች ደግሞ አሉ እና ብዙዎቹ ሀገሮች ኢትዮጵያን አሁን አመቺ ስለሆነች በጣም መንግስታዊ መንግስት የመንግስት ተቋሙ ሆ የግል ተቋሙ እየተረባረቀ ነው እና ምን ያህል ክፍት ነች ኢትዮጵያ፣ ለማሳተፍ ይህንን የግል እና የውጭ ሀብት በዚህ ዘርፍ አሁን ፖሊሲ ስፔስ ፖሊሲ ተዘጋጅቶ ይጠርቃል። ደግሞ አሁን በቅርቡ ጊዜ ኢትዮጵያ መንግስት በለውጥ በለውጥ ለበርካታ ነገሮች ለው እያደረገ ስለ ፕራይቬታይዜሽን እያዘገበ ስለሆነ ሬዲ ነን የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊየን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል ለሌሎች ሀገሮችን ኤክስፒሪየንስ ተወስዷል ከዩናይትድ ስቴትስ የጠፈርና የኤሮኖቲክስ አስተዳደር ጋር ንግግሮች ላይ እንደነበራችሁ አስታውሳለሁኝ ምናልባት እርስዎም ራስዎ የተሳተፉበት ይመስለኛል አንድ የልኡካን ቡድን በቅርቡ መጥቶ ዳይሬክተር ጀኔራሉን ሁሉ አግኝታችኋቸው የነበራችሁ ይመስለኛልና ምንድን ነው ያለው ከናሳና ከአውሮፓ የህዋ አስተዳደር ጋር ያላችሁ ግንኙነት አሁን ናሳ ጋር የመረሻ ልውውጥ ምናምን ምናምን እየጀመርን ነው። ተማሪዎችን የምንኛ ሪሰርቸሮችን በበለጠ ደግሞ አሁን በቅርቡ ጊዜም የናሳ ድሮ ዳሪ አስተዳደር የነበረ አሁን የስፔስ መልክተኛ ሆኗል፣ ስለ ልዩ መልክተኛ ሆኗል። መቶ ነበረ። በኢምባሲዎች በኩል አጠቃላይ ኮምፕሬንሲቭ የሆነ የጋራ አግሪመንት ለመፈረም እየተዘጋጀ ነው። እንደዚሁ አውሮፓ ህብረት ላይም ጥሩ የሆነ ግንኙነት አለ። የባለሙያ የሳይንቲስቶች ልውውጥ እናደርጋለን። የአንዳንድ የጋራ ወርክሾፕና ኮንፈረንሶችን እያዘጋጀን ነው። አጥንተን ደግሞ ለይተ ነው በተለየ ፕሮጀክት ላይ ደግሞ በጋራ ፕሮጀክት ለይተን በጋራ ምንሰራውን እየለየን አብረ ጥናት እያካሄደ ነው። ኢትዮ ሳት ዋን ነው የዚህች የመጀመሪያዊቱ የኢትዮጵያ ሳተላይት ስም። ዓለም አቀፍ ደረጃን የጠበቀው ስም እንዳለ ሆኖ በተደራቢነት አንዳች ኢትዮጵያዊ ስም ልትሰጧት አላስባችሁም ነበር ብያቸው ነበር። ዶክተር ሶሎሞንን አስበዋል። ተነጋግረውበታልም የዚህች የመጀመሪያ የቱ ሳተላይት ስያሜ ዓላማ አንድም ኢትዮጵያን በኢትዮጵያነቷ ኢትዮጵያውያንን በኢትዮጵያዊነታቸው አንድ አድርጋ እንድትወክል በዓለም አቀፍ ደረጃም ሰማይ ላይ ስትውል የኢትዮጵያን ስም ይዛ ለዓለም እንድትታወቅ ማድረግ ነው ወደፊት ግን ኢትዮጵያ የራሷን ሳተላይቶች ራሷ እያመረተች ራሷ ማምጠቅ ስትጀምር ቁጥር ስፍር ካጣው የሀገሩ ካብት ሁሉ እየዛቀች ለመሰየም እንገዷት ብትሻ ከታሪኳ፣ ብትሻ ከቅርሶቿ፣ ብትሻ ከተፈጥሮዋ፣ ብትሻ ከሕዝቧ ስም መሃል እያነሳች ሳተላይቷ ብቻ ትኑር። የኢትዮጵያ የስፔስ ወይም የህዋ ቀልብ ሽቅብ እንደተንጠለጠለ ብዙ ዐሥሮች ዓመታት ቢያልፉም በተለይ ያለፉት ሀያ ዓመታት ግን ይህ ሰማይ ሰማይ የማለት ነገር ዝላይ በመጀመርም የታጀበ ነበር። جاتيم سالنجي የኢትዮጵያ ስፔስ ሶሳይቲ የሚባል እንደ ፈረንጆች አቆጣጠር ሁለት ሺህ አራት ወይም በኢትዮጵያ አቆጣጠር አስራ ዘጠኝ መቶ ዘጠና ስድስት አመተ ምህረት አጠቃላይ የኢትዮጵያን ስፔስ ማስተዋወቅ ስራ ላይ ሙያ ማህበርና ስፔስ ላይ ኢንስፓየርድ የሆኑ አፍቃሪዎችን አዘጋጅቶ የተቋቋመ መንግስት ያልሆነ ሲቪክ ሶሳይቲ ነው። እንደው የአፍቃሪያን ማህበር እንደማለት ነው። አዎ፣ ያ ሶሳይቲ ደግሞ በኢትዮጵያ ውስጥ ምንድን ነው እንጦጦ ኦብዘርቫተሪ ነው ምርምር ማዕከል የሚባል አለ እንጦጦ ኦብዘርቫተሪ ነው ምርምር ማዕከል የሚባል በአስትሮኖሚ ቃል በስፔስ እና በተለያዩ ስራዎች ላይ የሚሰራውን እንጦጦ ኦብዘርቫቶሪን ምርምር ማዕከልም የተለያዩ ዩኒቨርሲቲዎችን እና የመንግስት ተቋማትን አስተባብሮ እንዲቋቋም ያደረገ ነው ሶሳይቲ መጀመሪያ ላይ። ከዛ በኋላ እንጦጦ ኦብዘርቫቶሪን ምርምር ማዕከል በኢትዮጵያ ቆጠር ሁለት ሺህ አምስት ራሱን ችሎ ተቋቋመ። ከስፔስ ወጣ ምርምርም ይሰራል። የመንግስት ተቋምን አሁን ግራጅዌት ፕሮግራምም ያስተምራል ከአዲስ አበባ ዩኒቨርሲቲ ጋር በመሆን እና ስለዚህ ይሄ አሁን ስፔስ ፕሮግራም በሙሉ በዚህ ምስ ኢንስቲትዩት ስር ነው። ሶሳይቲው ግን አዌርነስ ስፔስ ላይ አክቲቪቲ ይሰራል። ማስተማር ላይ እነዚህ እነዚህ ስራዎች የሚሰራው እና ያው እንደጋገፋለን ናይ ማህበርን ሰፖርት ማድረግ ግዴታም ስለሆነ ማለት ነው ስለሚያግብ ዶክተር ከላሌ አድሃና የሚመሩት ተቋም ነበር። አቶ ተፈራ ዋልዋም የሚመሩት ነበረ። እነዚህ ሁለቱ ተቋማት አንድ ናቸው ወይስ የተለያዩ ናቸው? አቶ ተፈራ ለአስር አመት ያክል የኢትዮጵያ ሳይንስ ሶሳይቲ ቦርድ ሰብሳቢ ሆኖ ሰርተዋል። የሶሳይቲው እንጦጦም ቦርድ ሲቋቋም የተወሰነ ጊዜ ለእንጦጦም ለሶስት አመት የቦርድ ሰብሳቢ ነበሩ። አቶ ከላሊ ደግሞ ኢትዮጵያ የምታስተናግደው ሀዋ ሳይንስ ለልማት የምስራቅ አፍሪካ ይባላል። ያን የምስራቅ አፍሪካ የሚያስተባበር ቢሮ በአሁኑ ሰዓት በዚህ ኢንስቲትዩት ሆኖ ሆኗል። ሳይንስና ቴክኖሎጂ ትምህርት ሚኒስተርና አዲስ አበባ ዩኒቨርሲቲ አንድ ላይ ሆኖ ሲያስተናግድ የነበረውን የምስራቅ አፍሪካ ህዋ ሳይንስ ለልማት ዳይሬክተር ሆኖ ለሁለት ዓመት ተኩል ያክል ሲመሩ ነበር። እና የተለያዩ ናቸው፣ ይተጋገዛሉ። ግን ስለዚህ አሁን ይሄ የምስራቅ አፍሪካ የህዋ ሳይንስ ለልማት ተቋም በእርሶ ኢንስቲትዩት ስር ነው ያለው ማለት ነው? በእኔ ኢንስቲትዩቱ ስር ሆኖ ግን አንድ ዳይሬክተር ተመድቦለት የምስራቅ አፍሪካ ህዋ ለልማት ጽህፈት ቤትን ያስተባብራል። በጠፈር አስተዳደሩ በኩል ለአሜሪካ ናሳ ለአውሮፓ ኤሳ፣ ለቻይና ችንሳ፣ ለሩሲያ ሩስ ኮስሞስ፣ ለህንድ ኢስሮ፣ ለሌላውም እንደየሀገሩ እንዳለው ሁሉ የኢትዮጵያው መንግሥታዊ ተቋም ኢስቲ ከእንግሊዝኛ መጠሪያው የተወሰደ የምሕፃር ቃል ነው። የቁጥጥርና የአመራሩን ሥራ ያከናውናል። ይሄ ኢንስቲትዩት አጠቃላይ በአገሪቱ ለስፔስ ፕሮግራም እንዲመራ በአዋሽ ሁለት ሺ ዘጠኝ ጥቅምት ላይ የተቋቋመ ተቋም ነው። የዛሬ ሁለት ዓመት ማለት ነው። አዎ፣ የዛሬ ሁለት ዓመት ኢትዮሳትዋን። የፊታችን ነሐሴ መጀመሪያ ላይ ወደ ማስወንጨፊያዋ ትወሰድና ከዚህ በፊት በንድፏ ወቅት ተለይቶ በታወቀላት አድራሽ ሮኬቷ ላይ ልትተኮስ ሁለት ቀን ሲቀራት ትገጠማለች። ኢትዮጵያ በመንግስታቱ ድርጅት ስር ያለው ህዋ ለሰላም ኮሚቴ ሙሉ አባል መካሪና ወሳኝም ነች። አባላቱ ኃያላኑን መንግስታት ጨምሮ 76 ሲሆኑ ከአፍሪካ እንግዲህ ኢትዮጵያ ስትደባለቅ ስድስት መሆናቸው ነው። የኢትዮጵያ የጠፈር መርሃ ግብር እንደ ሌሎች ሀገሮች ከላይ ወይም ከመንግስት የወረደ ሳይሆን ከታች የተነሳ በበጎ ፈቃደኞችና በባለሙያዎች የተጸነሰ የተጠነሰሰና የበሰለ ነው ያሉኝ የኢስቲው መሪ ዶክተር ሰሎሞን፣ ብዙ ሀገሮች የኢትዮጵያን አካሄድ ቢከተሉ እየተመከረ እንደሆነም አጫውተውኛል። እንዲያውም ኢትዮጵያ የአህጉሯን የጠፈር መርሃ ግብሮች እንድታስተባብርም ተጠይቃለች ብለውኛል። የተባበሩት መንግስታት ድርጅት በመጪዎቹ ዐሥራ አንድ ና ዐሥራ ሁለት ዓመታት ውስጥ አሳካቸዋለሁ ብሎ ከያዛቸው ዐሥራ ሰባት የዘላቂ ልማት ግቦች ዐሥራ አንዱ ቀጥተኛ የሆነ የህዋ ምርምርና ልማት ጣልቃ ገብነትን የሚሹ ቀሪዎቹ ስድስቱ በተዘዋዋሪ የሚጠቀሙ መሆናቸውንም የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኢስቲ ዋና ዳይሬክተር ዶክተር ሶሎሞን በላይ ነግረውኛል። በነገራችን ላይ አድማጮች ኢትዮሳት ዋን የምትሸከመው ሮኬት ስትመጥቅ ክንዋኔውን በቀጥታ ስርጭት እንደሚያሳዩ የኢስቲዩ ዳይሬክተር ዶክተር ሰሎሞን በላይ ገልጸውልናል። እስከዚያ ዝግጅቱን በየደረጃው እየተከታተል እናቀርባለን። አድማጮች ደህና ደሩ። ትግርኛ ስርጭት ይቀጥላል።